ይፍ ሸፍ ከትላንት በስቲያ ሕይወቱ እንዳለፈ የሚገልጽ የተሳሳተ መረጃ በበርካታ የመገናኛ ብዙሃን ተዘግቦ ነበር። ይህንን ለማጣራት ወደ ቤተሰቦቹ ስልክ ደውለን ነበር። ሻምበል ምሩጽ ይፍጠር በተሻለ ጤንነት ላይ እንደሚገኝ ባለቤቱ ወይዘሮ ርሻን ነገሩን። በጣም ከሌላ ቀን እንደውም የተሻለ ይገርምሻል፣ ዛሬ ነው በጣም ተሽሎታል እና ጥሩ ሁኔታ ላይ ነው ያለ። ከየት አምጥተው ነው ይህን ወሬ የተናገሩትን ግን አናውቅም። እኛ ሁሉ ወዳጅ የሆነ በአውሮፓ በአሜሪካ ይሄ ሁሉ በአገር ቤት ደንግጠው ህዝቡ ሲደውል ነው የዋለው ሙሉ ቀን እና እግዚአብሔር ይመስገን። እሱ እንዳለ የኢትዮጵያ ህዝቢ ጸሎተኛ ነው። አሁንም ጸሎት እንደሚያደርግለት አውቃለሁ። በጣም ጥሩ ነው ያለው። ይኸው ሊያናግርሽ ነው። እንዴት ነህ? ጤንነትህ በምን ሁኔታ ላይ ይገኛል? አሁን ደህና ነኝ፣ ቆንጆ ሁኔታ ይገኛለሁ። በጣም ደህና ነኝ። በጣም በጣም በጣም በጣም። የሚገርምህ የኢትዮጵያ ህዝቢ ሁሉ ጊዜ ከጎኔ ላይ ነው፣ ከጎኔ የማይለይ የኢትዮጵያ ህዝብ ጠዋት ማታ ከጎነኝ ነው የማይለየው። እና እንዴት አይ ልግለጽልሽ ን አስደንጋጭ ዜና ሁላችንም ሰምተናል። ሰምተኸዋል? አዎ ሰምቻለሁ። እንደዚህ ተብሎ ብሎ ሲነገር እኔ ምንም ምንም የቆጨኝ ነገር የለኝ። የኢትዮጵያ ህዝብ፣ የቤተሰበኝ ጸሎት፣ የልጆቼ ጸሎት፣ የሁሉ የኢትዮጵያ ህዝብ ጸሎት በሙሉ እኔ ጋ ስለሆኑ ምንም የቆጨኝ ነገር የለኝ። ሞት በእኔ አልተጀመረ። ለሁሉም ለመላው የኢትዮጵያ ህዝብ እንዲሁም ለስፖርት አፍቃሪዎች በሙሉ ያለህበትን ሁኔታ ንገራቸው። መቼም የኢትዮጵያ ህዝብ ጅግና ሻምበል ምሩጽ እንደዚህ ሆኖ ተብሎ ነበረ፣ ሶስት ጊዜ እንደዚህ ተብሎ ነበረ። አሁን እንደገና እንደዚህ ሆነ፣ እንደገና ዲሆነዋል እና እንኳ ደስ አላችሁ፣ መዳኑ እንኳ ደስ አላችሁ ብላችሁ እናንተ ራም የደርሳው መግለጽ የእናንተ ፋንታ ነው። እሺ፣ እናደርሳለን ከሀገር ቤት ሳይቀር ነው የተደወለ። እህቶቼ ወንድሞቼ በሙሉ ኖ ከሀገር ቤት ሳይቀር ነው የደወሉ። እንኳን ተረፍክልን። እንኳን የተባለው ዜናም ውሸት ሆነ። አዎ በጣም ነው ማመሰግነው። እሺ እኛም በጣም ነው የምናመሰግነው። ከሻምበል ምሩጽ ይፍጠር ጋር ለበርካታ ዓመታት በቅርበት የኖሩና በስፖርት ሜዳውም በተደጋጋሚ አብረው የሮጡት አትሌት ፍስሀ አበበ ከታመመበት ጊዜ አንስቶ ከጎኑ እንዳልተለዩና ህመሙ በምን ሁኔታ ላይ እንደሚገኝ ነግረውናል። ህመሙ አክቹዋሊ ምንድን ነው? የሳምባ ህመም ነው እንግዲህ ይሄ ህመም የምከሰተው ከመቶ ሰው አንድ ሰው ላይ ምናልባት እንዳጋጣሚ የሚሆን ነገር ነው። ሳምባው ሁለቱም ሳምባው የመሰንጠቅ ምልክት ያሳያል። እንደገና እስካር አለው ቁስል አለው። ህመሙ ይሄ ነው። እንግዲህ አሁን ያለው በኦክሲጅን ነው። ለዛውም አንድ ኦክሲጅን በአፍንጫው፣ ሌላውንም እንደገና ደግሞ በአፉ ያደረግና መጀመሪያ የምጠቀመው የአፍንጫውን ነው። አንዳንዴ ሲያፍነው፣ ለመናገር ሲያቅተው፣ ሲያስለው ሁለተኛውን ኦክሲጅን ይጠቀማል ማለት ነው። ምሳሌ ምሉ ጽፍጠር አርፈዋል ብለው ወደ አስር ሰዓት ገደማ ነው አናውንስ የተደረገው እዛ የተለቀቀው ማለት ነው የተለጠፈው። ከዛ በፊት ግን እኛን ያስቀን ነበር እኔንና ባለቤቱ ልጁም ነበር ሌሎችም ነበሩና ወፌ ሆይ ወደ ትግራይ ብረሪ ምዱ ሲፍጠር ሰላም ነው ተሽሎታል በይ። ወፌ ሆይ ለኢትዮጵያ ሕዝብ መልእክቴን አስተላልፊ ብረሪና ምዱ ሲፍጠር ተሽሎታል በይ ልኝ እያለ በቃ ያስቀን ነበር ጠዋት። ከዛ በኋላ ነው ስልክ እንግዲህ በብዛት መደወል የተጀመረው። በቃ ይደወላል፣ በእኔ ስልክ ይደወላል፣ በሱ ስልክ ይደወላል፣ በእሷ ስልክ ይደወላል። በቃ ምንድን ነው ሀፕን ያደረገው ነገር ባካችሁ ይሉናል። እኛ ተደናገጥን ራሳችን ከዛ በኋላ ልጁ ሰለሞን ምሩጽ ከኢትዮጵያ ደውሎ ፍስሐ እባክህ አባቴ እንዴት ነው አለ። ወይ እንዴ ምንም አልሆነም ወንድም፣ እየውም ተኬ ይፍጠር ታውቂዋለሽ፣ አዲስ አበባ ያለው እሱ የሚደውልና እሪ፣ ባለቤቱ እሪ። ኧረ እባካችሁ ምንም ሀፕን የሆነ ነገር የለም ምንም ነገር አልተፈጠረም። ምንድን ነው ብንላቸው እኔ ደግሞ ምሩጽን እንዳላገናኛቸው እንደነገ ተኩሽ ጠበቃ ቢሮ ነው ያለ ነው። ተመልሼ በቃ በአስቸኳይ ሆስፒታል ሄጄ ድምፁን አሰማኋቸው ለልጁና ለወንድምየው። ከዛ በኋላ ተረጋጉ ነው ምልሽ። ሻምበል ምሩጽ ወደ ጀርመን ወይንም ሕንድ ሄዶ መታከም ቢፈልግም በአሁኑ ሰዓት ሕክምና የሚያደርጉለት ዶክተሮች ግን እነሱ ከሚሰጡት ሕክምና የተሻለ እንደማያገኝ ስለነገሩት ባለበት ሆስፒታል ሕክምናውን በመከታተል ላይ ይገኛል። Yifter, the shifter from Ethiopia, he really is flying. The power is there, and he has done what we expected. Destroyed them on the last lap.